radio Hagernya report ሕዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ከብልጽግና ፓርቲ አመራሮች ጋር በጋራ ለመስራት በሚያስችላቸው ጉዳዮች ላይ ለመነጋገር ኮሚቴ መቋቋሙን ለጋዜጠኞች በሰጡት መግለጫ አስታወቁ። የኮሚቴ አባላቱን ዝርዝር ስም ባይገልጹም በቅርቡ ምክክሉ እንደሚጀመር አስታውቀዋል። በዚሁ ጊዜም ህወሓት ከኤርትራ አመራሮችም ጋር በቅርበት ለመነጋገር ፍላጎት እንዳለው አስታውቀዋል። በሀገራችን የሚገኙ ተፎካካሪ ፓርቲዎች አዲስ የወጣውን የምርጫ አዋጅ ተከትለው በሀገር አቀፍ ደረጃ የተመዘገቡ አለመኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በአዲሱ አዋጅ መሰረት ፓርቲዎች እስከ መጋቢት ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ድረስ በሚቆየው የአርባ ሁለት ቀናት የመመዝገቢያ ጊዜ መረጃዎችን አሟልተው እንዲያቀርቡ ከሀገር አቀፍ ፓርቲዎች ጋር ውይይት ተደርጎ መወሰኑን የምርጫ ቦርድ ይገልጽና ሆኖም እስካሁን ድረስ በዚህ ስምምነት መሰረት መረጃዎችን አሟልቶ በቦርዱ የተመዘገበ አንድም ሀገር አቀፍ ፓርቲ አለመኖሩን አስታውቋል። በክልል ከሚንቀሳቀሱ ፓርቲዎች መካከል እስካሁን መረጃዎችን አሟልተው የተመዘገቡት የህዝባዊ ወያነ ሓርነት ትግራይ ህወሓትና የአረና ትግራይ ሉዓላዊነት ለዴሞክራሲ ፓርቲ ብቻ ናቸው። እነዚህ የክልል ፓርቲዎች ከአራት ሺህ በላይ ፊርማቸውን በማሰባሰብ ማቅረባቸውንም የምርጫ ቦርድ ጨምሮ አስታውቋል። ለፓርቲዎች ምዝገባ ከተቀመጠው አርባ ሁለት ቀናት ውስጥ የቀሩት አሁን አስራ ሰባት ቀናት ብቻ ናቸው። ጥር ሀያ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት የተጀመረው የፓርቲዎች ምዝገባ ጠቅላላ ጉባኤያቸውን በማካሄድ የአመራሮቻቸውን አመራረጥ ዴሞክራሲያዊ መሆን፣ ህገ ደንባቸውን በአዲሱ አዋጅ መሰረት አሻሽለው ለቦርዱ በማቅረብ ህጋዊ እውቅና እንዲሰጣቸው ማቅረብ ይጠበቅባቸዋል። ይህንኑ ከጊዜው ማጠር አኳያ ቦርዱ ለአንድ መቶ ስድስት ፓርቲዎች በጽሁፍ ማሳወቁንም ጨምሮ አስታውቋል። ቦርዱ እንዳለው በነባሩ ህግ ህጋዊ ሰውነት የነበራቸው በአዲስ አዋጅ መሰረት ቅድመ ሁኔታዎችን በማሟላት ህጋዊ ሰውነት እንደሚያገኙም ቦርዱ አስታውቋል። እስካሁን አንድ መቶ ስድስት ህጋዊና ጊዜያዊ የምዝገባ ሰርተፍኬት ያላቸው ፓርቲዎች መኖራቸውን የጠቀሰው ቦርዱ የፓርቲዎች ትክክለኛ ቁጥር የሚታወቀው በአዲስ አዋጅ መሰረት ከመጋቢት ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የጊዜ ገደብ በኋላ መሆኑን አስታውቋል። ምንም እንኳ ዘግይተው ለምዝገባ ሲመጡ በቦርዱ ላይ የስራ ጫና ቢፈጠርም ቦርዱ ይህንን ለማቃለል በማሰብ የተለየ ጫና በፓርቲዎች ላይ እንደማያሳርፍ ገልጾ እስከ መጋቢት ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ድረስ ሀገር አቀፍም ሆነ የክልል ፓርቲዎች በአዋጁ መሰረት ሁሉንም መስፈርቶች አሟልተው እንዲመዘገቡ ቦርዱ አሳስቧል። የሀገር አቀፍ ፓርቲዎች አስር ሺህ ፊርማዎችን የክልል ደግሞ አራት ሺህ ፊርማዎችን ማሰባሰብ እንደሚጠበቅባቸው አዲሱ አዋጅ ይደነግጋል። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ የአውሮፕላን ማረፊያ ውስጥ ያስገነባውን የቪአይፒ እንግዶችን የመከበያ ሕንፃ በመጪው ሚያዝያ ወይም ግንቦት ውስጥ እንደሚያስመርቅ መስሪያ ቤቱ ባወጣው መግለጫ አስታወቀ። ይህ እንደ አውሮፓ አቆጣጠር በሁለት ሺ አስራ ሰባት ዓመተ ምህረት የተጀመረው ግንባታ ሙሉ ለሙሉ የተጠናቀቀ መሆኑ ሲነገር ይህ ስፍራ በተለይ ለመሪዎች፣ ለከፍተኛ ባለስልጣናት፣ ለአምባሳደሮች ማስተናገጃ የተዘጋጀ ዘመናዊ መሆኑ ተገልጿዋል። ግንባታው የቦሌውን አየር ማረፊያ በእጅጉ የቀየረ መሆኑን ከወጣው መግለጫ መረዳት ተችሏል። ግንባታውን የሰራው የቻይና ኮንስትራክሽን ድርጅት ሲ ሲ ሲ ሲ ሲሆን ይህም ከአንድ መቶ ሚሊዮን ዶላር በላይ ላይ ተጠቅሷል። ለዚህ ግንባታ የተገኘው ብድር ከቻይና ኤግዚም ባንክ መሆኑ ታውቋል። ከዚህ ፒ ህንፃ ግንባታ ጎን ለጎንም የሀገር ውስጥ ማስተናገጃም እንደዚሁ በአዲስ መልክ እየተገነባ እንደሚገኙ ተጠቅሷል። ግንባታው በመያዚያ ወይም በግንቦት ተጠናቆ ለመርዳት እንደሚልቃ የኢትዮጵያ አየር መንገድ ጨምሮ አስታውቋል። ባለፈው ቅዳሜ የታቲት አስራ አራት ቀን ሁለት ሺ አስራ ሁለት አመተ ምረት በተደናቂው ቴድሮስ ካሳሁን ቴዲ አፍሮ በመስቀል አደባባይ በተዘጋጀ ሙዚቃ ኮንሰርት በርካታ ሰዎች መታደማቸውን የደረሰን ዜና አመልክቷል። ኮንሰርቱ በሰላም ተጀምሮ በሰላም መጠናቀቁም ተገልጿል። ትናንት እሁድ የካቲት አስራ አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በአምቦ ከተማ በተደረገው የብልጽግና ፓርቲ የድጋፍ ሰልፍ ላይ በተወረወረ ቦምብ ሀያ ዘጠኝ ሰዎች ጉዳት የደረሰባቸው መሆኑን ፖሊስ ምሽት ላይ አስታወቀ። ከሀያ ዘጠኙ መካከል ሀያ ስምንቱ ሕክምና ተደርጎላቸው ወደ የቤታቸው መመለሳቸውን ፖሊስ ገልጾ አንዱ ለከፍተኛ ሕክምና ወደ ሆስፒታል መላኩ ተገልጿል። ከዚሁ ድርጊት ጋር በተያያዘ ስድስት ሰዎች መያዛቸውን ፖሊስ አስታውቆ ድርጊቱም የፈጸመው የኦነግ ሸኔ አባላት መሆናቸውን ፖሊስ ጨምሮ አስታውቋል። አርብ የካቲት አስራ ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ምሳ ሰዓት ላይ የቡራዩ ከተማ አስተዳደር የፖሊስ አዛዥ ኮሚሽነር ዶክተር ሰለሞን ባልታወቁ ሰዎች መገደላቸውን የደረሰን ዜና ያመለከተ። ድርጊቱ የተፈጸመው ኮሚሽነሩ ከስራ ባልደረቦቻቸው ጋር ምሳ በልተው ወደ ጽህፈት ቤታቸው ሲመለሱ መሆኑን ተገልጿል። ገዳዮች የኦነግ ሸኔ አባሎች እንደሆኑ ቢጠረጠርም ለጊዜው ማረጋገጫ ለመገኘቱ ተገልጿል። አንዱ ተጠርጣሪ ግን ከድርጊቱ በኋላ ለማምለጥ ሲሮጥ ወድቆ መያዙ ተነግሯል። ኮሚሽነሩ ባለፉት ሁለት ዓመታት የቡራዩ ከተማ የፖሊስ አዛዥ ሆኖ ማገልገላቸውም ተገልጿዋል። ከድርጊቱ በኋላ አካባቢው በፌዴራል ፖሊስ እና በኦሮሚያ ልዩ ኃይል ስር መሆኑ ሲታወቅ በቀጣይ የጸጥታ መደፍረስም ሆነ ግድያ አለመፈጸሙ ተገልጿዋል። ፖሊስ ትናንት ምሽት በሰጠው ተጨማሪ መግለጫ በአስረዳው መሠረት አስራ ሰባት ሰዎች ከጉዳዩ ጋር ግንኙነት አላቸው በሚል መታሰራቸው ተገልጿዋል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ የአቶ ጀዋር መሐመድ ኢትዮጵያዊነትን የሚያረጋግጥ ሰርተ ፍኬት በአስር ቀናት ውስጥ እንዲያቀርብ መጠየቁን የደረሰን ዜና አመለከተ የኦፌኮ ፕሬዚደንት ፕሮፌሰር መረራ ጉዲና ለቪኦኤ በሰጡት ምላሽ እኔ በአማርኛም ሆነ በእንግሊዝኛ የተጻፈውን ህጉን አንብቤ ያለው ሰርተ ፍኬት አቅርብ የሚል የለም ብለው ተናግረዋል በዚህም ፓርቲያችን በህግ አይገደድም እንደማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር ኢትዮጵያዊነት በህግ ካልተረጋገጠ ኢትዮጵያዊ ያልሆነ ሰው የፓርቲ አባል በማድረግ በሚል ኦፌኮ ላይ ቅጣት ሊጥል እንደሚችል ይገመታል። ከጥረት ኮርፖሬት ጋር ተያይዞ በሙስና ተጠርጥረው ላለፉት አንድ ዓመት ያህል በስር ላይ የሚገኙት አቶ በረከት ስምኦን በጠና መታመማቸውን ቤተሰቦቻቸው አስታወቁ። ከቤተሰቦቻቸው በተገኘው መረጃ መሰረት አቶ በረከት ቀደም ሲል ሕክምናቸውን በደቡብ አፍሪካ ይከታተሉ እንደነበር እና በዚያም ቀዶ ጥገና ለቀዶ ኦፕሬሽን የተያዘላቸው ቀን ቀጠሮ እንደተላለፈባቸው ለማወቅ ተችለዋል። ቤተሰቡ እንደሚለው አቶ በረከት ቤተሰቦችን አላስጨነቅም በሚል ምክንያት የህመማቸውን ክብደት ባያስታውቁም ሕክምና እንዲያገኙ በሚል ለጠቅላይ ሚኒስትር አብይ አህመድ አቤት ማለታቸውንም ጨምረው ገልጸዋል። ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ በህግ በተያያዘና በክልል ባለ ጉዳይ ላይ ጣልቃ እንደማይገቡ መግለጻቸውን ቤተሰቦቻቸው ጨምረው አስረድተዋል። አቶ በረከት በአስቸኳይ ህክምና ካላገኙ ለህይወታቸው እንደሚያሰጋቸው የገለጹት ቤተሰቦቻቸው የአማራ ክልል ይህንም ተገንዝቦ አፋጣኝ መልስ እንዲሰጣቸው ጥሪ ማቅረባቸውን ተናግረዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ SBS Radio, download the Madragun Namas at Knuth Mulu Programun and Deck Madim at Meradat, SBS.com.au Slasham Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.